አሜሪካ ባለፈው ሐሙስ ግንቦት 22 2012 ዓ.ም በኢትዮጵያና በሱዳን ድንበር በተቀሰቀሰው ግጭት ሳቢያ በደረሰው ጉዳት ማዘኑን የኢትዮጵያ መንግስት አስታወቀ። የዚህን ክስተት መንስኤና ተመሳሳይ ግጭቶች የሚፈቱበትን ብልሃት ሁለቱም ወገኖች እንደሚያፈላልጉም የውጭ ጉዳይ ሚኒስቴር ተጠባባቂ ቃል አቀባይ ገልጠዋል። መለስካቸው አምሃ ተከታትሎታል። የኢትዮጵያ የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ ግንቦት ሀያ ቀን 2012 ዓ.ም በኢትዮጵያና በሱዳን ድንበር አካባቢ በተከሰተው ግጭት የተሰማውን ሐዘን ገልጾ በአደጋው ሰለባ ለሆኑ ቤተሰቦች መጽናናትን መመኘቱን ይናገራል። የሚኒስቴሩ መግለጫ አክሎም ሁለቱ አገሮች የተፈጠረውን ችግር ለመቅረፍ እና በጋራ ለማጣራት አብረው ሊሰሩ እንደሚገባ ይገልጻል። መግለጫውን በመንትራስ ግጭቱ ተፈጥሯል በተባለው አካባቢ የሆነውን ነገር እንዲያብራሩ የኢትዮጵያን የውጭ ጉዳይ ሚኒስትር ተጠባቂ ቃል አቀባይ አቶ አምሳሉ ትእዛዙን ቪኦኤ ጠይቋቸዋል። በድንበር አካባቢ የሚኖሩ የሁለቱ ሀገር ሕዝቦች በሚያደርጓቸው ልዩ ልዩ የኑሮ መስተጋብሮች አንዳንድ ጊዜ መሰል ክስተቶች ይፈጠራሉ። መሰል ክስተቶች ሲያጋጥሙም በውይይትና በንግግር እየተፈቱ ነው የሚኖሩት። እንግዲህ የአብረው ስለሚኖሩ ክስተቶች መፈጠራቸው አይቀርም። ስለዚህ ባለፈውም የተፈጸመው ከዚያ ጋር የሚያያዝ ነው። የሚያደርጓቸው እንቅስቃሴዎች፣ አለመግባባቶች ተፈጥረው የሰው የተጠፋበት ሁኔታ ያለው ከሁለቱም ወገን ስለዚህ ይህም በዛ ደረጃ ልናየው እንችላለን እና እኛ የተፈጠረውን ችግር ለመቅረፍ ለማጣራት በጋራ መስራት እንደሚገባም ገልጸናል። በአጎራባች አካባቢ እና በክልል መስተዳድሮች መካከል ያለው የተቀናጀ ትብብር ቀጣይነት እንዲኖረው መስራት እንደሚያስፈልግም፣ ችግሮች በተሻለ ሁኔታ መፍትሄ የሚያገኙት በሁለቱ ሀገራት መካከል ባለው መልካም ወዳጅነት እና ሰላማዊ ግንኙነት ላይ በመመርኮዝ በመሆኑ ይህንን ማድረግ እንደሚገባ ትናንት የተፈጠረው ክስተት በሁለቱ ሀገራት መካከል ያለውን መልካም ግንኙነት የማያሳይ እና የማይወክል መሆኑን የገለጽንበት ሁኔታ ነው ያለው እና ክስተቱ ምንም እንደው ዝም እንዳንዶቹ እንደ አዲስ ስላደረጉት ነው እንጂ ያለ ነው። ረጅም ድንበር ነው የምንጋራው። ረጅም ድንበር ሲጋራ ደግሞ ህዝቦች እንቅስቃሴ ያደርጋል ሁለቱም ሀገር ህዝቦች ከእንቅስቃሴው ጋር ተያይዞ የሚፈጠሩ መሰል ክስተቶች ናቸው። ትናንትም የተፈጠረው ከዚህ ጋር የተያዘ ክስተት ነው ማለት። ይሁንና ሱዳን ትሪቢዩን የተሰኘው ጋዜጣ እንደዘገበው ከተለመደው ውጪ የኢትዮጵያ ሰራዊት በሱዳን ገበሬዎች ላይ ጥቃት ፈጽሟል ሲል የሱዳን መንግስት ለመጀመሪያ ጊዜ ከሰዋል ይላል። አክሎም ከዚህ ቀደም ማንነታቸው የማይታወቁ የታጠቁ ኃይሎች ተመሳሳይ ጥቃቶች ይፈጽሙ እንደነበረ ሱዳን ትሪቢዩን ይናገራል። አቶ አምሳሉ ይህን በተመለከተ አስተያየታቸውን ሰጥተዋል። መጠራት አለበት ብለናል። እንግዲህ እነሱ ደረጃ ምናልባት ካለ የሁለቱ ወታደሮች ቁጭ ብለው በሚያደርጉት የማጣራት ስራ የሚታይ ነው የሚሆነው በእኛ በኩል የተለመደው አይነት የፈጠረው ሌላም ጊዜም እኮ ተደጋጋሚ እንትሎች ይፈጸማሉ። በነገራችን ላይ በሱዳን እና በኢትዮጵያ ብቻ ሳይሆን በአራቱም አቅጣጫ አብዛኛው የኢትዮጵያና የጎረቤት ሀገሮች ድንበር የተካለለ ስላልሆነ መሰል ግጭቶች በሁለቱ ሀገር ድንበር ላይ የሚኖሩ ሕዝቦች መሰል ክስተቶች ይፈጠራሉ። በየትኛውም አካባቢ ማለት ነው። ይሄ ምንም የተለየ የሚያደርገው ነገር አይደለም። በድንበሩ ላይ ያለው ሁኔታ ልባት ለመስጠት ባለፈው ሁለት ሳምንት የ የኢትዮጵያና የሱዳን ከፍተኛ የፖለቲካ ኮሚቴ አዲስ አበባ ላይ ተገናኝቶ የመከረበት ሁኔታ ነው ያለው። በቀጣይም ሰኔ ወር ላይ ካርቱም ላይ ተመሳሳይ ውይይት ይካሄዳል። ስለዚህ ረጅም ድንበር እንደ መጋራታችን ድንበሩን ጥሮ ለማካለል ጊዜ ይወስዳል። ያንን ለማድረግ የሚያስችል ስራዎች ደግሞ እየተሰሩ ናቸው። ያሉት ልዩ ልዩ ኮሚቴዎች ከዚህ ቀደም የነበሩ አሉ። እነሱም ኢቨንት ፋንክሽናል በማድረግ እዚው አካባቢ የሚኖረውንም በቱን ሀገር ህዝቦች ባሳተፈ እና ነባራዊ ሁኔታውን መሰረት ያደረገ በስምምነት ላይ የተመሰረተ ስራዎች በቀጣይ የሚሰሩ እና ጊዜው ስራዎች ሲጠናቀቁ ደግሞ ያንን የምናደርግበት ሁኔታ ስለሚፈጠር የተለየ ነገር የተፈጠረ አለ ብለን አንወስድም። ይህ የሁለቱ ሀገሮች መልካም ግንኙነት በዚህ አሁን በተፈጠረው እና ምናልባትም ወደፊት ሊፈጠሩ በሚችሉ ተመሳሳይ ግጭቶች ምክንያት ሳይረበሽ የኖረው መልካም ግንኙነት ሊቀጥል እንደሚችል ማረጋገጥ ይችሉ እንደሆነ ቪኦኤ ለአቶ አምሳሉ ጥያቄ ሰንዝሮላቸዋል። በትክክል ምን ልዩነት አለው አሁን እኮ እኛ የሚያወጣ ነው የሆነው የሱዳን ወገኖችን ቁጭው ለመዋየት አለብን የሚል እኮ ነው ያለው። በጊዜው ምናልባት በስሜታዊነትም ሆኖ በኢትዮጵያ ወገን ወጋን የሚል አይነት ነገር አንተ ቀድም እንዳነሳው የተገለጸ ካልሆነ አሁን ላይ ያለው እኮ የረገበበት እና ሰላማዊ የበፊቱ እንቅስቃሴ ያለበት ሁኔታ ነው ያለው እና ምንም አይነት የተለየ ነገር የተፈጠረ አድምም ያለው እንደነገርኩ ነው። በኢንሲደንቱ ምክንያት ሰዎች ሙተዋል። አሳዛኝ ነው። መፈጠር ያልነበረበት ነው። ከዛ በኋላ ያለውን ሰላም እና በጣም የተረጋጋ ሁኔታ ነው ያለው። አሁን በሱዳንና በኢትዮጵያ መካከል በተለይ በሰሜን ምዕራቡ ክፍል ያለው ድንበር ብዙ ግጭቶች የሚታዩበት አካባቢ እንደሆነ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ